እንግዶች ገንዘብ ለሰዎች ሰጣጡ። አሁን ትንሽ ገንዘብ ሰጣጥተው ሄዱ። እዚህ እየዟዟር ሁስክት መጡ። ልጠብቃችሁ። በጣም ጥሩ ነው። ቡና ደጋግሞ ከጠጣ መጠትኛት ይችላል። ሊተኛ የሚችል አይመስለኝም። እቃቸውን ሆቴሉ አድርሰው የት ሄዱ? ወደ ሲኒማ ቤት ሄዱ። ለማ ጥሩ ነሽን? እየጠራራ ስለ አባቷ ይጠይቃታል። አዎን፣ አንዳንዴ ይጠያይቃታል። ገንዘቡን ከፋፍሎ ለማን ሰጠው? ለሁለቱ ልጆቹ ሰጣቸው። ቤታቸውን ዘጋግተው የት የሄዱ ይመስልሃል? ምናልባት ወደ እናታቸው ቤት ይሄደው ይሆናል። መኪናቸውን ከፋፍተው ምን ይሠራሉ? ዕቃቸውን ያስገባሉ። ምሳችሁን በላልታችሁ ዋና ትሄዳላችሁ? አዎን፣ ምናልባት እንሄድ ይሆናል። መጽሐፉን ፈላልገህ አገኘኸው? አዎን፣ አገኘሁት። ገንዘብ ከተማሪዎች ወሳሰዱና ምን ገዙ? ዕቃዎች ገዙ። አስተማሪው ተማሪዎቹን ሲያመሰጋግን አብርህ ነበር? የለም፣ አብሬ አልነበርሁም። ገንዘብህን መመነዛዘር ለምን ትፈልጋለህ? ምንዛሪ በጣም ስለምፈልግ ነው። ወንድሞችህን አያይተህ ተመለስህ? አዎ፣ አያይቼ ተመለስኩ። ነገሩን ሰማምቶ የት ሄደ? ወደ መስሪያ ቤቱ ሄደ። እነ ከበደ የት ሄዱ? ምሳቸውም በላልተው ወጡ። ትንሽ ተራርተን ወደ ቤታችን መሄድ እንችላለን። አሁን ትንሽ ተራርታችሁ መሄድ ትችላላችሁ። ስራውን ጀማምረህ ለምን ተውከው? ጊዜ ስለሌለኝ ነው። ስራ መፈላለግ ከጀመርክ ስንት ጊዜ ሆነህ? አንድ ሳምንት ሆኖኛል። ለማ ሁልጊዜ ይጠይቃችኋል? አንዳንዴ እየመጣጣ ይጠይቀናል። የገዛኋቸውን መኪናዎች አይተሃል? አዎ አይቻለሁ። ስለ ግብዣው ያመሰጋገኗችሁ ሰዎች ስም ማን ማን ይባላል? አቶ ለማና ወይዘሪት ጥሩነሽ ይባላሉ። ቡና ደጋግሞ የጠጣው ሰውዬ ወንድም ሆነው? አዎን፣ ወንድሜ ነው። ቡናህን ጠጣተህ የት ሄደህ ነበር? መኝታ ቤት። ስልክ ደውል ነበር። ለልጆቹ ገንዘብ ሰጣቶ ወደ ስራው ተመለሰ። አሁን ትናንትና ከሰዓት በኋላ ተመለሰ። ሁልጊዜ ገንዘብ ትበዳደራላችሁ? የለም አንበዳደርም። ለማና ባለቤቱ በጣም እንደሚመሰጋገኑ ታውቃለህ? የለም አላውቅም። አንተና ወንድምህ ትተማመናላችሁ? አዎን እንተማመናለን። እጃቸውን ተጣጥበው ምሳቸውን በሉ። አዎ ተጣጥበው በሉ። ዮሐንስና ጥሩነሽ ባልና ሚስት ለመሆን ይፈቃቀዳሉ? በእውነቱ አላውቅም። ጥሩነሽና እናቷ ቤተ ክርስቲያን ውስጥ ይፈላለጉ ነበር። አዎ ተፈላልገው ተገናኙ። ስለ ቤቱ ክራይ ዛሬ ትፈራረማለህ? አዎ እፈራረማለሁ። አስተማሪዎች በዓመት ስንት ጊዜ ይገባበዛሉ? አንድ አስር ጊዜ ያህል ይገባበዛሉ። አባትህና አንተ ነገሩን ተገላለጻችሁ? አዎ ተገላለጽን። ወደ አሜሪካ የምትሄድበትን ምክንያት ተጨዋወታችሁ? የለም ገና አልተጨዋወትንም። በስንት ሰዓት ለመገናኘት ተቀጣጠራችሁ? በአራት ሰዓት ገደማ ነው። ከባለቤትሽ ጋር ተገናኘሽ? አዎ ተገናኘሁ። ገንዘቡን መቼ ትከፋፈላላችሁ? ዛሬ ከሰዓት በኋላ እንከፋፈላለን። ለማና ዮሐንስ ተቀራርበው ይኖራሉ? የለም፣ ተራርቀው ይኖራሉ። አንተና እህትህ ለምን ተራራቃችሁ? እኔ አዲስ ከተማ መኖር ስለፈለግሁ ነው። ጥሩነሽና ወንድሟ ለምን ተለያዩ? እሱ ወደ አሜሪካ ለመሄድ ስለፈለገ ነው። ለማና አባቱ በጣም ይመሳሰላሉ? አዎ፣ በጣም ይመሳሰላሉ። የውጭ ጉዳይ ሚኒስትሩና የትምህርት ሚኒስትሩ ስለምን ተነጋገሩ? ስለ አዲስ አበባ ትምህርት ቤት ተነጋገሩ። አልማዝ እና ጥሩነሽ ተሰነባበቱ። አዎን፣ ተሰነባበቱ። ጥሩነሽ እና ዮሐንስ ምን ተሰጣጡ? በጣም ጥሩ ልብስ ተሰጣጡ። አባተውና ሚኒስትሩ ተዋወቁ? የለም፣ አልተዋወቁም። አንተና ወንድም ትጠራራላችሁ? አዎ፣ እንጠራራለን። ለማና ዮሐንስ ምን ይሰጣጣሉ? ሆትና ከረባት ይሰጣጣሉ። ገንዘቡን ተመነዛዘራችሁ? አዎ፣ ተመነዛዘርን። እነ ከበደ ብዙ ነገር ተሻሻጡ? አዎ ብዙ ተሻሽጠዋል ሆቴል ውስጥ ምን ተገባበዛችሁ ቡና ብቻ ነው ተማሪዎች ራሳቸውን ተለጫጩ የለም ገና ናቸው